the voice of America. ራዕይ ለኢትዮጵያ በኢትዮጵያ። ራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ የሚባለው የኢትዮጵያውያን ትውልደ ኢትዮጵያ ምሁራን ስብስብ ኢትዮጵያ ውስጥ ሲያካሂድ የመጀመሪያ የሆነውን ስብሰባውን ባለፈው ወር ማብቂያ አዲስ አበባ ላይ አካሂዷል። የጉባኤያቸው አካሄድ አስደስቶናልም፣ ያስከፉን ሁኔታዎችም አሉ ብለዋል። ሊቀመንበሩ የሀርፐር የኢኮኖሚክስ ኮሌጅ ፕሮፌሰር የሆኑት ዶክተር ጌታቸው በጋሻው ሰለሞን አባተ አነጋግሯቸዋል። ፕሮፌሰር ጌታቸው በጋሻው ጤና ይስጥልኝ። እንደምናመሹ። ሰላም። እንደምን አላችሁ? እግዚአብሔር ይመስገን። እንኳን በሰላም ተመለሱ ወደ አሜሪካ እና ኢትዮጵያ ውስጥም የመጀመሪያውን የራዕይ ለኢትዮጵያን ጉባኤ ማካሄድ በመቻላችሁ እንኳን ደስ ያላችሁ። ላለሁኝ እንኳን አብሮ ደሳለን። እጅግ ተደስተናል። ይሄን ለማድረግ በመቻላችን ትልቅ ነገር ነው። በዚህ ጊዜ ደስታ የሚባል ነገር መናገር በራሱ በጣም ትልቅ ነገር ነው። እስቲ ዶክተር ጌታቸው ካስደስቶት ነገሮችን እነሳና ጥቂቱን ይንገሩኝ። እስቲ ምንድን ነበረ የዚህ የቪዥን ኢትዮጵያ ሰባተኛ ጉባኤ ጠንካራ የሚሏቸው ገጽታዎች ያስደስቷችሁ ነገሮች? አዎ ቅድም እርስዎም እንደጀመሩት እና እኔም እንዳጠነከርኩት፣ የመጀመሪያው እንደዚህ አይነት ነጻ የምሁራን እና ባለሙያዎች ስብሰባ በምንም መልኩ ባልተገደበ ሁኔታ በአገራችን ውስጥ ጠቃሚ በሆነው በአገሪቱ አጀንዳዎች በተለይ በዚህ በሽግግር ወቅት ላይ አስፈላጊ ናቸው ተነስተው ውይይት ተደርጎባቸው ስምምነት ሊደረስባቸው የሚገባቸው ነጥቦች ናቸው ባልናቸው ላይ ይህን ስብሰባ ለማድረግ በነፃ ሚዲያ ለመልቀቅ አሁንም በቀጣይነት ሁሉ ጊዜ አርካይቭድ ሆኖ እንዲገኝ ለማድረግ መቻላችን ትልቁ ትልቁ ደስታ ነው። ከዛ በመቀጠል እንዲያውም ሳናስባቸው ለአገራችን በተለይ በትምህርት ተቋሞች ዘንድ ወይም እዛ መኖር ለሚገባቸው ድጋፎች ለማበርከት እንድንችል በሩ ስለተከፈተልን የእኛ በጎ ፈቃድ አገርን ለማገልገል ያለን ፈቃድ አገሪቱ ምንም ገንዘብም ሳናስወጣ በነጻ ለማገልገል ያለንን ፈቃድ በመረዳት የመስማሚያ ሰነድ ከእኛ ጋር በመፈራረም እድሉን የሰጡን የሳይንስና የከፍተኛ ትምህርት ሚኒስትሪና ሚኒስቴሯን ክብርት ዶክተር ሂሩት ወልደ ማርያም ከዛም በመቀጠል እንደዚሁ እውነት የመግባቢያ ሰነድ አብረን ለመፈረም እንድንችል እና ወደፊት በሚደረጉት ኮንፈረንሶች ላይ ሙሉ ትብብር ከማድረግ አልፎም በአገሪቱ ውስጥ ዞረን ለማድረግ እንድንችል ቱሪዝም ኮንፈረንስ የሚባል አዲስ ሀሳብ ነው ለእኛ ቢያንስ ያንን ለማድረግ እንድንችል ድፍረቱንና መሪነቱን ያሳዩንን ዶክተር ሂሩት ካሳውን በጣም በጣም እናመሰግናለን። ይሄ አስደስቶናል። በቀጣይነት ከሀገራችን ጋር ለመያያዝ እና ሀገርና ሕዝብን ለመርዳት እንድንችል በሩ ስለተከፈተልን በጣም ደስ ብሎናል። በዚህ ጉባኤ ላይ ስንት ወረቀቶች ቀረቡ? ከዚህ በፊት ወደ ሀያ የሚሆኑ ወረቀቶች ይቀርባሉ ተብሎ ከመነሳታችሁ በፊት በተነጋገርን ጊዜ አብራርተውልን እንደነበር አስታውሳለሁኝ። አዎ የታሰበው ሀያ አንድ ወረቀት ነው። አንድ ጎሎብናስ ሳይመጡ የቀሩ አቅራቢ ያሉ ሀያ ቀርቧል። ሀያ የተለያዩ ወረቀቶች አንዳንዴ ፕሌነሪ ወይም ሁሉ ተሳታፊዎች ባሉበት አንዳንዴም የጊዜ ጥረት ስለሚኖር ኮንክረንት እንላለን። በአንድ ጊዜ ሁለት የስብሰባ አዳራሾች ተከፍተው አድማጩ ተሳታፊ ተለይቶ የተካሄደበት ሁኔታ ነው። ሀያ ወረቀቶችና በአራት ሐሙስ ከሰዓት በፊት እና ከሰዓት በኋላ አርብ ከሰዓት በፊት እና ከሰዓት በኋላ ለማድረግ ችለናል። በዚህ ላይ ደግሞ ቅድም የጠቀስኳቸው በዚህ ውስጥ ያልተጨመሩ በቁጥሩ ማለቴ ነው። በጉባኤው መክፈቻ ላይ ክብርት ዶክተር ሂሩት ወልደማርያም የመክፈቻ ንግግር ሰፋ ባለ ሁኔታዎችን የገለጸ መልካም ምኞት ለስብሰባው አድርገው አቅርበዋል። በመደምደሚያው ላይ ደግሞ ዶክተር ሂሩት ካሳው እኔ እንኳ ጉባኤውን አልዘጋም እንዲቀጥል ፈልጋለሁ ነው ያሉ። ግን ለዛ ለተወሰነው ጉባኤ መደምደሚያ ጥሩ የውይይት ፕሬዘንቴሽን ወይም አቅራቦታ አድርገዋል። እና እነኝን ከደመርን ሀያ ሁለት ለማለት ነበር። ፕሮፌሰር ጌታቸው በመቼም ይሄ ጉባኤያችሁ እየተካሄደ በነበረበት ጊዜ የአሜሪካ ድምፅን ጨምሮ የሀገሪቱ መገናኛ ብዙኃን ኢትዮጵያም ውስጥ ያሉ ሌሎችም በውጭም ያሉ ሲዘግቡ ነበረ። በሁለቱ ቀናት እስቲ ተሳትፎውን እንዴት አገኙት? በአጠቃላይ ተሳትፎ በጣም በጣም የሚያስደስት የሚደንቅም ነው። እኔ አይደለሁም እዛ ተሳትፎ ላይ የነበሩ ሰዎች የት ነው ያለ ነው እነዚህ ኢትዮጵያ ውስጥ ነው ወይስ ሰንሄ አውሮፓ ወይስ ካናዳ ወይስ የት ነው ያለ ነው። እንደዚህ አይነት ነገር ለመነጋገር እንችላለን ወይ እያሉ እየተደነቁ የሚጠይቁበት እና ደስታቸውን እና አድናቆታቸውን ለእኛ ሲገልጹ የነበረበት ነው። በውይይት ይዘት ደረጃ፣ በአቀራረብ ደረጃ፣ በምሁራዊ እና ሙያዊ ጥራቷቸው ወረቀቶቹ እንከን የማይወጣላቸው ናቸው። እነኚህ በወረቀትም ቪዲዮዎቹንም በቀጣይነት ለሕዝቡ ግልጾ ነው እንዲቀርቡ እየሰራ ነው ያለ ነው እና የሚያኮራን ተግባር ነው የሆነው። በዚህ ጥናታዊ መድረክ ላይ የቀረቡ ጽሑፎችንም አስመልክቶ ይሁን ሌሎች ደግሞ በተናጠል ተመራማሪዎችን፣ ፕሮፌሰሮችን ደርሶ ያሉትን አስመልክቶ በቀጣይነት ከከፍተኛ ትምህርት ተቋማት ጋር ለመስራት ወይም ከአካዳሚው ጋር ለመስራት ያደረጋችሁት ንግግር፣ ጉብኝት፣ ስምምነት አለ በጣም በጣም በጣም አለ። ይሄ ነው ኦቨርዌልሚንግ ይሉታል ፈረንጆቹ ም ደስታውና የስራው ኃላፊነት ከደመላልቁብን በቃ በቀን ውስጥ የምናገኛት ትንሽ ጊዜ እንኳ ከስብሰባ ምክክር እና ተስራ ጥቂት ጊዜ ነበር። በጣም ነው ጊዜውን የተጠቀም ነው በግል የደስታ ጊዜ ሳይሆን ከዛ ይበልጥ በሚያረካ አገራዊ ጉዳዮች ላይ እንደሄድን ለምሳሌ ተከፋፍለን በአገሪቱ ዩኒቨርሲቲዎች ዞረናል። ባህር ዳር ዩኒቨርሲቲ ሄደን እዛ ንግግር አድርገናል። ጎንደር ዩኒቨርሲቲ ሄደን እዛ ንግግር አድርገናል። ንግግር ለተማሪዎቹ እና ለመምህራን ብቻ ሳይሆን ከዩኒቨርሲቲው አስተዳደሮች፣ ፕሬዝደንቶች፣ ዲኖች ጋር ሁሉ ውይይቶችን፣ ምክክሮችን አድርገናል። ወሎ ሄደን በደሴ ዩኒቨርሲቲ በተለይ ደግሞ በዛን አሁንም በአንዳንድ ቴክኒካል ችግሮች እዛም ሳንደርስ ቀርተናል። ግን በሚቀጥሉ ዙሪያዎቻችን በአገሪቱ ዙርን ሁሉ ዩኒቨርሲቲዎችንም ኢንጌጅ የምናደርግበት የምንገናኝበት አብረን የምንሰራበትን ስምምነቶች ሁሉ እንፈጥራለን ብለን ተስፋ እናደርጋለን። እነኚህ ከሚኒስትሮች ውጪ ከትምህርት ተቋማት ጋር ብቻ እያደረግናቸውን ለመጥቀስ ያህል ነው ብዬ ነው። ቪዥን ለኢትዮጵያ ኢትዮጵያ ውስጥ ቢሮ ከፈተ እንዴ? መክፈት የለበትም፣ በአጣዳፊነት ማለት ነው። ግን ለመክፈት እና እንዲሁ አንዳንድ ነገሮችን በቀላሉ እዛው ለማገናኘት እንዲቻል እናደርጋለን። እኛ ከዛ አልፈን ያደረግናቸው ናቸው ስምምነቶች እና የጋራ አብሮ ከእንግዲህ የሚደረጉት የቪዥን ኢትዮጵያ ኮንፈረንሶች በሙሉ በቪዥን ኢትዮጵያ ብቻ አይደለም የሆኑት ከሳይንስ እና ከፍተኛ ትምህርት ከባህል ቱሪዝምና እና ኮንፈረንሱ በሚካሄድበት ከተማ ያሉ ዩኒቨርሲቲዎች ጋር ነው። ስለዚህ ብዙ ተግባራዊ መሬቱ ላይ እነዚህ በምንለው የዓላማውን የሚያሟሉ መሆናቸውን አረጋግጠን ሄደን የማድረግ ነው እና መልካም የስራ ክፍፍል ነው ከሚኒስትሪዎቹና ከዩኒቨርሲቲዎቹ ጋር አድርገን የመጣ ነው። መቼም እንደዚህ ከዓለም ዙሪያ የተሰበሰባችሁ ምሁራን ያልነካችሁት የሀገሪቱ ህይወት አካባቢ ቢኖር ምናልባት ጥቂት ነው የሚሆነው። በዚህ በሁለት ቀናት ባካሄዳችሁት ውይይት ከምጣኔ ሀብት አንስቶ እስከ ፖለቲካ፣ ከጥበብ እስከ ሌሎችም እና በተፈጥሮና በማህበራዊ ሳይንስ ዘርፍ ያላችሁን እውቀትና ልምድ ይዛችሁ ነው የሄዳችሁት። በዚህ ጊዜ ያደረጋችሁት ጉባኤ ግን የሁለት ቀን ጉባኤ ነው። ሀያ ምሁራን በሁለት ቀን ጉባኤ ውስጥ ታጭቀው ነው የዋሉት። እንዴት ነው ይሄንን ያገኛችሁት ፕሮፌሰር? በጣም ይገርማል። ይህን ጥያቄ መጠየቆ የተነሳ ነው ይሄ እዛ እንዲያው ከተሳታፊዎች ሳይሆን ከባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው ያነሱት ነው። ለምንድን ነው ይሄ ጉባኤ ሁለት ቀን ብቻ የሚሆነው? ይሄ እንደዚህ አይነት የሳምንት፣ የአምስት ቀን ለምን አይሆንም? እና በደንብ ተዘጋጁ ሰፋ ባለ ሰው በጥቂት ርዕሶች ላይ ሰፊ ውይይት አድርጎ በቂ ህግ ግንዛቤ እንዲያገኝ ማድረግ ያስፈልጋል እና የሚቀጥለውን ስምንተኛውን የቪዥን ኢትዮጵያና የባህልና የባህል ቱሪዝም እንዲሁም የሳይንስና ከፍተኛ ትምህርት ተቋም በጋራ የሚያዘጋጁት ኮንፈረንስ ሜይቢ ከአዲስ አበባ ውጭ ሊሆን ይችላል፣ በሁሉም የሀገሪቱ ክፍሎች እንዲዳረስ ለማድረግ እና ከእንግዲህ በሁለት ቀን እንዳይሆን ሰፊ ጊዜ ቢያንስ አንድ የሚል ሀሳብ ቀርቧል። እንግዲህ ይሄንን ለማድረግ በእርግጥ የገንዘብ የሪሶርስ ጉዳይ አለ። ይሄን እንዴት እንደምናሟላ ሁሉ ከአሁኑ ጀምረን እያሰብንበት እየመከርንበት ነው። ብዙ የውጭ ፈንዲንግ ኤጀንሲስ ወይም ገንዘብ የሚሰጡ ተቋሞች አሉ። እነኚህም በጊዜ ጠይቀን ገንዘብ ካገኘን ሰፋ ያለ ኮንፈረንስ እናደርጋለን እና አጠር ባለ እና አሁን ያለፈው ላይ ሁለት ደቂቃ መቁረጥ በቃ በቃ በቃ ለሌላ ጊዜ ስጡ። ደስ አይልም። ሶም ተናግሮ ሳይጠግብ ስናቋረጥ እኛንም ቅር እያለ ነው። ግን ሁሉንም ደግሞ መሸፈን ስለነበረብን ጨካኞች መሆን ነበረብን በጊዜ ላይ፣ እና እስከ ጥል በሚያደርስ ደረጃ ነው የጊዜ እጥረት የነበረብን። እስቲ ፕሮፌሰር ጌታቸው ችግሮች ናቸው አላስደስቱንም፣ ወይም ደግሞ ተምረንባቸዋል የሚሏቸው ደግሞ የተፈጠሩ ሁኔታዎች ካሉ ስ ያጫውቱ። እሺ በጣም አመሰግናለሁ። ለዚህ ጥያቄ አገሪቱ ለውጥ ላይ ነው ያለችው። ለውጥ በሁሉም ዘንድ ተደግፈዋል፣ ተወዷዋል ወይም ስር ሰዷዋል፣ አመለካከትን ለውጧል ለማለት አይቻለም። በጣም ወደኋላ ቀር በሆነ መንገድ እና በሚናቅ ዘዴ ኮንፈረንሳችን ሳቦታጅ ለማድረግ የተሞከረ መሆኑን ሳልናገር አላልፍም። ኮንፈረንሱ ከመደረጉ በፊትም ባገኘኋቸው የሚዲያ ወይም የዜና መገልገያዎች ገልጫለሁ። እኛ የሄድነው በጠየቅነው መሰረትና ቃል በተገባልን መሰረት ዶክተር አብይ ላይ ሚኒስትሩ እዚህ መጥተው ባደረጉልን ግብዣ ነው የሄድነው። ይሄን ለማድረግ ስንሄድ አንደኛ የጉባኤ ማካሄጃ ቦታ ሁለተኛ የክብር እንግዳዎች በተለይ የአገሪቱ መሪዎች በዚህ ልዩ ጉባኤ ላይ እንዲገኙ ተስፋም አድርገን እስከኋላ ድረስ ቃል ተገብቶልን ነው የሄድነው። እዛ ኢትዮጵያ በምናሄድበት ጊዜ ሁሉ ነገር ተለውጦ ሁሉ ነገር ጥሬ ሆኖ ነው የጠበቀ። እንደገና ነው የጀመርነው። በጣም ስሜታችንን ጎድቶ ግን እግዜር ይስጣቸው በድፍረት በቀና አሳቢነት በተለይ እነኝህን ሁለቱም ሚኒስትሪዎች ደጋግሜ ለምምላቸው የሳይንስና ከፍተኛ ትምህርትና የባህል ቱሪዝምና ስፖርት ሚኒስትሪ ባደረጉልን ትብብር ነው ኮንፈረንሱ በእንደዚህ አይነት መልክ በሚያስደስት መልክ የመጨረሻ ሀያ አራተኛው ሰዓት ለመሆን የቻለው። ብዙ ቦታዎች እንኳ እየተቀየረብን የፈለግናቸው እንግዶች ያልተገኙበት ሀገሪቱ ለውጥ ላይ ናት። የሀገሪቱ መሪዎች እንደዚህ አይነት ነጻ ሀሳብ የሚሸራሸርባቸው ኮንፈረንሶችን ማበረታታት ብቻ ሳይሆን እንዲሁም መጎትጎትና የአገሪቱ ምሁራን ለአገራቸው ያላቸውን አስተዋጽዖ እንዲያበረክቱ እድል መስጠት ነው እንጂ ያንን ተስፋ የሚያስቆርጥ ነገር የሚያደርጉ መስሪያ ቤቶች ከለውጡ ጋር እየሄዱ አይደሉም። ያንን መስሪያ ቤትም የሚመሩ ሰዎች የለውጥ መሪዎች አይደሉም። እና ለወደፊት እንደዚህ አይነት ተራ ተራ ማደናቀፊያ ዘዴዎችን እስከ ውሸት ድረስ የሚካሄድበት ምንም ምክንያት የለም። ምንም ምክንያት የለም። ነጻ ሀሳቦችን የሚፈሩ መንግስቶች ዘለቄታ አይኖራቸውም። ዴሞክራሲያዊም አይሆኑም። ጥሩ ተግባርም ለመስራት አይችሉም። የህዝብን ስሜት ለመጠበቅ እሱ ብቻ አይደለም። ጠቃሚ ሀሳቦችን ለማግኘት ነጻ ምሁራን ከአሁን በፊት የኛ ምሁራኖች የኢትዮጵያ ምሁራኖች ተገለዋል፣ ከሀገር ተሰደዋል፣ ከስራ ተባረዋል። አሁንም በዛ መንገድ ልንቀጥል ነው ወይ? ነጻ ሀሳቦችን ልንፈራ ነው ወይ? ቀኖናዊ በሆነ መንገድ አንድ የፖለቲካ አመለካከትና የመንግስት ፖሊሲ አጨብጫቢዎችን ብቻ ነው ወይ እድል የምንሰጠው መድረክ የምንከፍትላቸው? ወይስ ቀና በሆነ መንገድ የሀገራቸውን ሁኔታ እያጠኑ እንደዚህ እንደዚህ ቢሆን ጥሩ ነው ብሎ የሚመክሩ ለዛውም በነጻ የኢትዮጵያ መንግስት አምስት ሳንቲም ሳይከፍልበት በእውቀት ላይ የተመሰረቱ ሀሳቦችን የሚገበኝበት ወይም የሚሰበሰብበት ሁኔታ ማደናቀፍ ምን ይባላል? እና ስለዚህ እንደምንችል አውቀናል እና ይቀለናል። ከእንግዲህ ግን የድሮውን ምንም ሳናውቅ ምንም ሳንጨበጥ ገብተን መቼም ፕሮፌሰር ጌታቸው ኢትዮጵያ ወደምትባል ሀገር ሁኔታዎች አልጋ ባልጋ ይሆናሉ ብላችሁ እንዳልጠበቃችሁ መቼም ይገባኛል። ሁላችሁም ቀድሞም የምታውቁት ባህል፣ ቀድሞ የምታውቁት ሞራል፣ ቀድሞ የምታውቁት ንግግርና ግንኙነት በአብዛኛው እንደዛው የዘለቀበት ወይም እንዳያድግ በተደረገባቸው ሁኔታዎች ውስጥ ነው አገሪቱ የቆየችው። እናም የእናንተም ዕውቀትና የእናንተን አይነት ሰዎች ኢትዮጵያ ውስጥ ማስፈለግ አንዱም እንዲህ አይነቶችን ጥቀርሻ አዘል ሁኔታዎችን መግፈፍ በሚቻልባቸው ሁኔታዎች ላይ የራሳችሁን አስተዋጽኦ ለማበርከት ይመስለኛል እና ቅንነትን፣ የባህል ብልጽግናን፣ የሞራል እድገትን፣ የእውቀትና የቴክኖሎጂ ሽግግርን ነው እንግዲህ ወደ ኢትዮጵያ ይዛችሁ ትሄዳላችሁ፣ ታሰፍናላችሁ፣ ታሰፋላችሁ፣ ትምህርትን ታሰርጻላችሁ ተብሎ እንግዲህ ከእናንተም የሚጠበቀው ይመስለኛልና፣ ያሏቸው ነገሮች እርሶን በግሎ ወይም ራእይ ለኢትዮጵያን በአጠቃላይ ወይም በተናጠል ለረጅም ዓመታት በውጪ ቆይተው ወደ ሀገራቸው አንዳች ነገር ጠብ እናደርግ ብለው ያሰቡ ምሁራንን ተስፋ እንደማያስቆርጣችሁ መቼም ተስፋ አድርጋለሁኝ። በግለሰብ ደረጃ ነው ይህንን የምናገረው እና እርስዎ ለመሆኑ ከስንት ጊዜ በኋላ ነው ወደ ኢትዮጵያ የሄዱት? የሚገርም ነው ከአርባ አራት ዓመት በኋላ ነው እና ብዙ ጊዜ ስናገር ስተችም ዲያስፖራ የሚባለው በውጪ የተሰደደው ለረጅም ጊዜ ሀገራቸው እንዳይገቡ የታገዱት አገራቸውን የጠሉ ወይም ሕዝባቸውን የማያስቡ አይደሉም። በተቃራኒው አገራቸውንና ሕዝባቸውን የሚወዱ ሰዎች ናቸው። ከአገራቸው እንዲሰደዱ ያደረጋቸው ለሀገራቸውና ለሕዝባቸው ይመቻሉ ወይም መሆን አለባቸው የሚሉ ሀሳቦችን ሲያመጡ ገዢ መንግስቶች እነኛን ስለማይወዱ አምባገነናዊ መንግስቶች ማሰር፣ መግደል፣ ማሳደድ ነው ስራቸው ያንን ስለፈጸሙ ነው ብዙዎቻችን ከሀገራችን ርቀን የቆየ ነው አሁን በዶክተር አብይ የሚመራው የለውጥ እንቅስቃሴ ሲመጣ መንፈሳችንን እስክንስት እውነት ነው ወይ ስልም ውስጥ ነው ያለ ነው ብለን ተስፋ አድርገን በዛ ነው እየዘፈን ወደ ሀገራችን ይሄድ ብዙ ተስፋ አድርገን አንደኛው መንግስትን ምንም የሚጎዳ በገንዘብ ነገር ስለማናደርግ ራሳችንን ችለን ስለምንሄድ መንግስት ምንም ወጪ ያስወጣውም የመንግስት መስሪያ ቤቶች እና አዳራሾች አሉ፣ በነጻ ሊቀርቡልን የሚችሉ ያ ኮስት ነው ወይ ወጪ ነው ብለን አንገምትም። ግን እሱም ደግሞ በጥድፊያ ስለተደረገ ነው እንጂ ለወደፊት ለምሳሌ እንዲህ አይደገምም። ራሳችን ተከራይተን የምናካሄድባቸው አዳራሾች ሁሉ እናዘጋጃለን። እሱ ሳይሆን ዋናው በቃ ደስታችንን ለመግለጽ እርዳታችንን ለማበርከት ነው ይሄድ ነው እና አሁን ሄደን ይህ መንገድ ሲመጣ ያንን ያደናቅፋሉ። በመንግስት መስሪያ ቤት ደረጃ ብለን ስላልገመትን ሳንዘጋጅ ነው፣ እዛ ሄደን ሻቁን ያገኘ ነው። ግን በዛ ተስፋ አልቆረጥንም እና ሶራሶ እንዳሉት በማኩረፍ ወይ እኛ በአሰምሯለ ብለን የሀገርና ሕዝብ ደህንነት ሊጠቅሙ የሚችሉ የሀገሪቱን ድገት ሊጠቅሙ የሚችሉ ነገሮችን ለማበርከት ወደኋላ አንልም። ግን በተሻለ አሁን በተለማመድንበት መንገድ እንሄድና እናደርጋለን። ዋናው ነገር አሁንም ሰሚዎች ሁሉ እንደው እንዲገነዘቡት ምንፈልገ እኛ ከዚህ ውስጥ የምናገኘው አምስት ሳንቲም ጥቅም የለም። ምናልባት የራሳችንን ገንዘብ እዚህ ላይ እናፈስ ይሆናል ከኢትዮጵያ መንግስት የምንጠይቀው አምስት ሳንቲም የለም። ከዩኒቨርሲቲዎች ጋር ሁሉ ሄደን ስንነጋገር የምንላቸው በውጭ ያሉ ሳባቲካል ማለት ከዚህ በአሜሪካ አውሮፓ፣ ካሉ ዩኒቨርሲቲዎች በዓመት ውስጥ በዓመታት ውስጥ የተፈቀዱ ጊዜዎች ነጻ ይሰጡናል ሄደን አንድ ነገር እንድንሰራ ያንን ኢትዮጵያ እየመጡ ያለ ክፍያ የሚሰሩበትን ሁኔታ በጡረታ የወጡ የኢትዮጵያ ምሁራን ጡረታ ወጣው ብለው ተጋድመው ከመሞት አገራቸው ገብተው በነጻ ግልጋሎት እያቀረቡ በንደዛ እና ነጻ አገልግሎት ለኢትዮጵያ ሕዝብ ለማቅረብ ነው፣ እየተነሳ ነው፣ ቃል የገባ ነው እና እየተፈራረም ነው እና በዚህ ላይ በእኛ ላይ እንቅፋት መፍጠር የሚፈልጉ ሰዎች አገርንና ሕዝብን የሚጠሉ ብቻ መሆን አለባቸው። እኛ ምንም ለራሳችን የሚጠቅሙንን ነገሮች እየጠየቅን አይደለም፣ አንፈልግም። በቂ ደሞዝ አለን እና ራሳችንን ኢትዮጵያ ውስጥ ለማቆየት የሚያስችሉ እነኚህን ነገሮች ስናደርግ እና ግን ግልጋሎታችሁን አንፈልግም ብሎ ማለት ለሰው የሚገባ ነገር አይደለም እና ተስፋ ሳንቆርጥ እነኚህን እያጋለጥን እንደ እንደዚህ አይነት ነገር እኮ መቀየር አለበት። ያን ለመቀየር ወደሚችሉ ሮሮዋችንን እያቀረብን እንግዲህ ምናልባት የትግልና የአስተዋጽኦ አንዱ መልክ ሊሆን ይችላል ብዬ ተስፋ አደርጋለሁ። ለመሆኑ መቼ ነው ራዕይ ለኢትዮጵያ የሚቀጥለውን ጉባኤውን የሚያካሂደው? የት ነው የሚያካሂደው? በሚቀጥለው ግንቦት አጋማሽ እና ሰኔ አጋማሽ መሀል እነኛ አራት ሳምንቶች መሀል የሁሉንም ፕሮግራም እዛም ትምህርት ቤቶች ሳይዘጉ ከዚህ ደግሞ ትምህርት ቤቶች ከተዘጉ በኋላ አማካኝ ለሁላችን የሚሆን ጊዜ ነው። ስምንተኛው ጉባኤ ነው የሚሆነው ምናልባት የመጀመሪያው እኛም ሄደን የጎበኘናቸውና ፋሲሊቲውን ወይም ቦታውን አላቸው የምንላቸው በዛውም ደግሞ ታሪካዊ ቅርሶችን ለመጎብኘት ለማየት እንዲያስችሉ ባህር ዳር ወይም ጎንደር ሊሆኑ ይችላሉ። ሌሎች ቦታዎችም ሊሆኑ ይችላሉ። ግን ያው በተራ አንድ ጊዜ አሁን አዲስ አበባ አድርገናል። አዲስ አበባ ውስጥ የምንደግምበት ምክንያት አይኖርም እና ባህር ዳር ከሄድን አለቀ። ባህር ዳር ሰዋል። ከዛ ጎንደር እንላለን። ሜቢ ናአዝሬት ወይ አዋሳ ወይ ሐረር እንደዚህ የሚመቹ ሁኔታዎች የሚፈቅዱባቸው ቦታዎች ነው የሚዞረው ከእንግዲህ የቪዥን ኢትዮጵያ እና የሳይንስ እና ከፍተኛ ትምህርት የባህል ሚኒስቴር የነኚህ ሁሉ የተባበረ ጉባኤ ፕሮፌሰር ጌታቸው በጋሻው መቼም ታሪካዊ ጉባኤ ነው በምንም መልኩ ያካሄዳችሁት። እንግዲህ ወደፊትም በዓለም ዙሪያ ያላችሁ ምሁራን ኢትዮጵያ ድክመቶቿን ጠግናችሁ ባላት ጸጋ ላይ ተጨማሪ ጸጋ ጨምራችሁ ጥንካሬዎቿን አጠናክራችሁ እናንተም ጥንካሬ ሆናችሁ ወደፊት የምትገፋበትን ጠቅላይ ሚኒስትሩ ከዚህ በፊት እንዳሉት ካለችበት ውርደት የምትወጣበትን ሁኔታ በመፍጠር በኩል ሰፊ እና ጉልህ ስራ ትሰራላችሁ ብሎ ብዙ ሰው ተስፋ እንደሚያደርግ አውቃለሁኝ። እንግዲህ እንኳን ደስ ያላችሁ በድጋሚ ፕሮፌሰር ጌታቸው ይሄንን ጉባኤያችሁን ለመጀመሪያ ጊዜ ኢትዮጵያ ውስጥ ማድረግ በመቻላችሁ። ለዛሬ ይህን ውይይት ያደረግነው እንደ ራእይ ለኢትዮጵያ ፕሬዚደንት ይሄ ጉባኤያችሁ እንዴት እንደተካሄደ በቅርጽ ደረጃ ግምገማ እንዲሰጡኝ ነው የጠየቅኩት። በመጪ ጊዜዎች ደግሞ ሌሎችም ፕሮፌሰሮችን፣ ባለሙያዎችን በጉባኤው ላይ የተሳተፉ ወረቀት ያቀረቡ እነሱንም እየጋበዝን በተናጠልም በቡድንም የጉባኤውን ሂደትና የቀረቡ ወረቀቶችን ፋይዳቸውን ጠለቅ ብለን ለመፈተሽ ጥረት እናደርጋለን። ለዛሬ ፕሮፌሰር ጌታቸው በጋሻው ለጊዜው ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ሰለሞን አንተንም በግል የአሜሪካ ድምፅ ሬድዮን ደግሞ እንደ ተቋም ከልብ ከልብ እናመሰግናለን። ይህም ጉባኤ ከማድረጋችን በፊትም እዛ ኢትዮጵያ ገብቶ ከመደረጉ በፊት ሰፊ ገለጻዎች ለመስጠት እንድንችል ጉባኤውም ደግሞ ሲደረግ በቦታው ላይ በመገኘት ሪፖርት በማድረግ ስለሸፈናቸውን አሁን ደግሞ ውጤቱን ለማብራራት እንድንችል እድል ስለሰጣችሁ እጅግ እጅግ እናመሰግናለን። ህዝብን ማገልገል ማለት እኛን እንደሚገባ ይሄ ነው እና ያንን ግዴታ እየተወጣችሁ ናችሁ። ይሄ